በጥርጣሬ ወደ ደቡብ አፍሪቃ ተልከው የነበሩ ናሙናዎች ውጤት ዛሬ ከሰዓት በኋላ መመለሱን ኢትዮጵያ ውስጥ እስካሁን የኮሮና ቫይረስ አጋጣሚ ወይም ድንገት አለመታየቱን የኢትዮጵያ ብሔራዊ የህብረተሰብ ጤና ኢንስቲትዩት ዋና ዲሬክተር ዶክተር የባ አባተ ማምሻውን ለአሜሪካ ድምፅ ገልጠዋል። ብሔራዊውን ምላሽ የሚያስተባብረውን የማህበረሰብ ጤና ኢንስቲትዩት ኃላፊ ሰለሞን አባተ በቅርቡ አነጋግሯቸዋል። በቅድሚያ ዶክተር ኤባ አባተ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር በጣም አመሰግናለሁኝ። ለጊዜው እኔም አመሰግናለሁ። እስቲ ስለ ኮሮና ቫይረስ አሁን ኢትዮጵያ ውስጥ ስላለው ምላሽና ስለሚገኝበት ሁኔታ አጠር ያለች ማብራሪያ ይስጡኝ። እንግዲህ የኮሮና ቫይረስ ከቻይና አካባቢ መገኘቱ ከታወቀበት ጊዜ ጀምሮ ያው የተለያዩ ነባሪያ ሁኔታዎችን ከግምት በማስገባት የቅድመ ዝግጅት ስራችንን ወዲያውን የጀምር ነው። በአጋጣሚ ደግሞ ዲአርሲ ላይ ከአንድ አመት በፊት ተከስቶ የነበረ የኢቦላ ጉዳይ ነበረ ና ኮንጎ ዲሞክራሲያዊት ሪፐብሊክ ማለት ነው ዲአርሲ ያሉ። አዎ። ስለዚህ ለዛ ለአንድ አመት ያህል ስንሰራቸው የነበሩ በተለይ በኤርፖርት ና በየብስ ትራንስፖርቴሽን በተለይ ኢትዮጵያን ከሌሎች አጎራባች ሀገር ጋር ከሚያገናኙ መንገዶች አንጻር ስንሰራቸው የነበሩ ስራዎች ስለነበሩ ያንን የማጠናከር ና በተለይ ደግሞ የአሁኑ በሽታ መተላለፊያ መንገዱም ሌላውም ነገር ብዙም የታወቀ ነገር ስላልሆነ ያንንም ታሳቢ ያደረጉ ስራዎች በኢትዮጵያ ህብረተሰብ ጤና ኢንስቲትዩት እና በጤና ሚኒስቴር እንዲሁም ሌሎች ሴክተሮችን እና የሚመለከታቸው አካላትን በመያዝ የተቋቋሙ ታስክ ፎርሶች አሉ። በነዛ መሰረት እንግዲህ ብዙ ስራዎች እየተሰሩ ነው ያሉት። እስካሁን እንግዲህ አብዛኛው ስራዎቻችንን በጥሩ ሁኔታ እየሄዱ ነው ያሉት። ከቻይና የመጡ መንገደኞችም ቅርብ ጊዜ በጥርጣሬ አይሶሌሽን ዩኒት ውስጥ አስቀምጠናቸው ነበረ ለይቶ ቆያ ክፍል ማለት ነው። ለይቶ ማቆያ ነው አሁ እንግዲህ አሁን ባለው አሰራራችን ሶስት ለይቶ ማቆያ ክፍሎች አዘጋጅተናል። አንደኛው እዛው ቦሌ አውሮፕላን ማረፊያ ውስጥ ለጊዜያዊነት አንድ ተሳፋሪ ጥርጣሬ በሚኖርብን ወቅት አስፈላጊው ምርመራ የምናደርግበት እና ለተወሰነ ሰዓታት የምናቆይበት ጊዜያዊ ማቆያ ነው እና የአጠቃላይ ኬዝ ዴፊኒሽኑን ወይም ደግሞ ለማቆየት አስገዳጅ የሆኑ ነገሮችን በምናይበት ወቅት ደግሞ አሁንም ቢያንስ ለሁለት ሳምንት ልናቆይበት የምንችል የሚችልበትም ጤና ተቋም ተዘጋጅቷል። ወደዛ የምንወስድበት ነው የሚሆነው። በሦስተኛ ደረጃ ደግሞ በጣም ከፍተኛ የሕክምና ድጋፍ የሚፈልጉ ከፍተኛ ሰፖርት የሚፈልጉ ህሙማንም ከመጡ ደግሞ ለዛ የተዘጋጀ ማዕከል አለ። ስለዚህ በቅብብሎች የሚሰራ ስራ ነው። እነዚህ ተጠርጣሪዎችም በቅርቡ በማቆያ ቦታ ውስጥ ነበሩ። ናሙናቸውም በእኛ አገር ተሰርቶ ነበረ ለተጨማሪ ምርመራ ወደ ደቡብ አፍሪካ ተልኮ ዛሬ ወደ አስራ አንድ ሰዓት አካባቢ ውጤቱን ደርሶናል። ከኮሮና ቫይረስ ነጻ መሆናቸው ታውቀዋል። ይሄ እንግዲህ በቀጣይነትም ሌሎችም በዚህ አግባብ የሚሄዱበት ያለው አሁን ደግሞ በሀገራችን በዚሁ ራሱ የላብራቶሪ ምርመራውን ልናደርግ የምን ችልበትን የመመርመሪያ ቁሳቁስ እና መገልገያ መሳሪያዎችን ከምናገኝበት ምንጮች ጋር ልዩጆት እየተደረጉ ነው ያሉት። ምናልባት በቀጣይ ሳምንት መጀመሪያ አካባቢ ደርሶን እ ደግሞ አጠቃላይ መመሪያው የምናደርጉበት ሁኔታ የሚሆን ይመስለናል። እና በአጠቃላይ ግን በጥሩ ሁኔታ የቅድመ ጥንቃቄው ስራ እየተሰራ ነው ያለው። እንግዲህ ይሄ አሁን ዓለም አቀፍ ስጋት እየሆነ ነው። ዓለም የጤና ድርጅት ባወጣው መረጃ መሰረት እዛው ቻይና ውስጥ ሰባት ሺ ሰባት መቶ ሰው ተይዟል አንድ የሚያቀርባ ሰው ሞቷል በፍጥነት እየተላለፈ ያለ ቫይረስ እንደሆነ ይታወቃል እና ምን ያህል ጊዜ ይፈጅባችኋል እዛው ኢትዮጵያ ውስጥ በእናንተው አቅም ለመመርመር በአቅም ደረጃ የሚያስፈልጉ መሳሪያዎች እና ዝግጁነት የስልጠና ሁሉም ነገር አለ እንዲሁም ለምሳሌ ኮሮና ቫይረስ የተለያዩ አይነት ስትሬኖች ወይም ዝርያዎች አሉት ወደ ሰባት ናቸው ከሰባት ውስጥ በተቋማችን አምስቱ የኮሮና ቫይረስ ልየታ ማካሄድ እንችላለን ከዚህ በፊትም እያረግ ነው የነበረ ነው አሁን ግን ይሄ ዝርያ አዲስ ስለሆነ ያንን ዝርያ ነጥሎ ለማውጣት የምንጠቀምበት የተለያዩ ኬሚካሎች አሉ ከዘረመሉ ተወስዶ የሚሰራ ነው እና አዲስ ስለሆነ ይሄንን በአለም ጤና ድርጅት እና በተለይ ደግሞ የአሜሪካ ሲዲሲ ከእኛ ጋር በቅርበት እየሰሩ ስለሆነ እነሱ ያንን ነገር መስራት ስለቻሉ ከእነሱ የምናገኝበትን ሂደት ነው እየፈለግን ያለ ነው በጥሩ ሁኔታም እየሄደን ያለው ስለዚህ ያንን ቅመም የምናገኝ ከሆነ አሁን ባለው ማካሄድ ምናልባት የሚቀጥለው ሳምንት መጀመሪያ አካባቢ ስራችንን እንጀምራለን የሚል እምነት አለኝ ስለዚህ በአጭር ቀናት ውስጥ ደርሶን ምርመራውን እዚህ የምናካሄድበት ሁኔታ ይኖራል የአሜሪካ ሲዲሲ የበ በሽታዎች መቆጣጠሪያ ና መከላከያ ማዕከላት ማለት ነው። ለመሆኑ የዚህ የግብረ ሀይሉ የብሔራዊው ግብረ ሀይል አባላት እነማን ናቸው እ ጥቂቶቹን እንኳን ዋና ዋና የሚባሉትን ጠቀስ ጠቀስ ቢያደርጉልኝ። እንግዲህ የብሔራዊ ግብረ ሀይሉ በጤና ሚኒስትር የሚመራ ነው። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በሴክረታሪ በጸሐፊነት ነው ዛለ ያለን። ስለዚህ እርስ መለከታቸው አካ ጸሐፊ ነዎት ማለት ነው የግብረ ሀይሉ የብሔራዊ ግብረ ሀይሉ ሚኒስትሩ በማይኖሩበት ወቅት ያንን ልመራ እችላለሁ ግን አሁን አጠቃላይ ሪፖርቱን አቅርቦ የመወያያ ስራ የሴክረታሪ ያሉ ስራ ስለሆነ ያንን ሮል የምንጫወተው የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ነው። ግብረ ሀይል ውስጥ ግን የሚመለከታቸው አካላት እዚህ ውስጥ ከፍተኛ ተሳትፎ ሊኖራቸው የሚችሉበት በሙሉ የተካተቱበት ከአስራ ዘጠኝ በላይ ሴክተር መስሪያ ቤቶች ያሉበት ነው። ለምሳሌ መከላከያን ጨምሮ፣ ትራንስፖርት ሚኒስትርን ጨምሮ የኢትዮጵያ አየር መንገድን፣ የኢንቴሊጀንስ፣ የኢትዮ ቴሌኮም እና እንዲሁም ሌሎች ላይን ሚኒስትሪስ ከኛ ጋር በቅርበት እዚህ ላይ ውጤት ሊያመጣ የሚችል ስራ ሊያግዙ የሚችሉ በሙሉ የተካተቱበት። ዶክተር ኤባ የኢትዮጵያ አየር መንገድን ካነሱ አይቀር አሁን ማምሻውን ከዓለም አቀፍ የዜና አውታሮች በወጡ መረጃዎች እንዳቆመ በረራዎቹን ሰምተናል እና ምን ያህል እውነት ነው ይሄ? የቅርብ ጊዜ መረጃ ካሉት እንግዲህ አሁን ለሶስት ሰዓት ምናምን ደቂቃ ጉዳይ ነው ከምሽቱ እና እርሶ ቢሮ ውስጥ ነው ያሉት እንደነገሩኝ ምን መረጃ አለሁ። አዎ እንግዲህ ያው ትክክለኛውን መረጃ ሊሰጥ የሚችለው የአየር መንገድ ኃላፊዎች ቢሆኑም ቅድም በተገለጸው ታስክ ፎርስ ውስጥ እነሱም ስላሉበት፣ በተለይ ደግሞ የቦሊያ ዓለም አቀፍ አይሮፕላን ጣቢያ ላይ ያለውን የስክሪኒንግ ስራ በቅንጅት ስለምንሰራ እያንዳንዱን ኢንፎርሜሽን መረጃዎች በቅርበት የማግኘቱ ዕድል አለ። እንግዲህ አሁን እስከአሁኗ ሰዓት ባለኝ መረጃ መሰረት ምንም የተለወጠ ነገር የለም። ባለው መንገድ ስራዎች እየሄዱ ነው የም እንዳለ ነው ማቀው እንዲሁም ደግሞ ትልቁ ትኩረታችን አሁን የቅድመ ዝግጅቱን ስራ ማጠናከር ነው። እና ያው ኢትዮጵያም ደግሞ የኢንተርናሽናል ሄልት ሬጉሌሽን ፈራሚ ሀገር በመሆኗ የዓለም ጤና ድርጅት በተለይ የሚያወጣቸው ምክር ሀሳቦች አሉ። የዓለም ጤና ድርጅት አሁንም አገራት የትራንስፖርት መንገዳቸውን እንዲዘጉ በምክር ሀሳብ አላቀረበም። በሪከመንዴሽኑ ሁሉም ሀገር በአብዛኛው ፈርሟል። ስለዚህ አሁን ባለው ሁኔታ ያለው አጠቃላይ አካሄድ በሀገር ደረጃ ያለንን ዝግጁነት ከፍ የማድረግ ስራዎች ነው የተሰሩ ያሉት። ስለዚህ የኢትዮጵያ አየር መንገድ በረራዎቹን ማቋረጡን የሚጠቁ መረጃ የለትም በአሁኑ ደቂቃ ማለት ነው ለሶስት ሰዓት እስከ አሁኗ ደቂቃ ድረስ ባለኝ መረጃ ምንም ነገር የለም። አመሰግናለሁኝ። ዶክተር ኤባ አባተ፣ እንግዲህ ሰሞኑንም በተከታታይ እንደዚሁ እየተመላለስን መረጃዎችን በቅርበት ለሰው ለማድረስ ጥረት እናደርጋለን። ለጊዜው በጣም አመሰግናለሁኝ ዶክተር ኤባ። እኔም አመሰግናለሁ። እግዜር ይስጥልኝ። ደህና እምሹ።